አቶ ቴድ አለማየው ይባላል። የዩኤስ ዶክተር ፎር አፍሪካ መስራችና ዳይሬክተር ሲሆን በብዙዎቻችን ዘንድ ቴድ አለማየውን የምናውቀው በሰብአዊ እርዳታ አገልግሎቱ ነው። አሁን ደግሞ ወደ ፖለቲካው መድረክ ጎራ በማለት እንደ አውሮፓውያን ዘመን አቆጣጠር በሁለት ሺ አስራ ስምንት በሚደረገው የአሜሪካ የተወካዮች ምክር ቤት ካሊፎርኒያን ወክሎ ቴድ አለማየሁ ዩኤስ ኮንግረስ ፎር ቱ ታውዘንድ ኤይቲን በሚል የምረጡኝ ዘመቻ በማድረግ በዝግጅት ላይ ይገኛል። እሺ አመሰግናለሁ። አቶ ቴድ አለማየሁ መስመር ላይ አለህ አይደለ? ትሰማኛለህ? ይሰማል። በጣም ጥሩ። አቶ ቴድ አለማየሁ የአሜሪካ ኮንግረስ ምክር ቤት ለመወዳደር እንደው ምን አነሳሳ? ከዚህ እንነሳ። ብዙ ምክንያቶች አሉ። አንደኛው ፖለቲክስ ሲባል ሁሉ ነገር አጠቃሎ የያዘ ይመስለኛል። ፖለቲሽንስ እኛ ዚ ኮሚኒቲውም ሀገሩም ውስጥ አለም ውስጥ ብዙ የመ ሚና የመጫወት በጤንነት በኩል በአየር ጤና በኩል በምንበላው ምግብ በምንተነፍሰው አየር በአለም ሰላም ላይ በብዙ አቅጣጫ ብዙ ሚና የሚጫወቱና ፓወርፉል ሰዎች ናቸው። አንዳንድ ጊዜ እነዚህ ተመርጠው የሚላኩት ዋሽንግተን ፖለቲሽንስ ህዝቡ የመረጠውን ምክንያት መርጦ የላካቸውን መልእክት ረስተው ወደ ሌላ አቅጣጫ እየሄዱ ህዝቡን በጣም አስቀይመውታል። እዚህ የምኖርበት ሎስ አንጀለስ የምንልካቸው ፖለቲሽያኖች ከዚህ መርጠን ወደ ዋሽንግተን የምንልካቸው ብዙውን ህዝብ አስቀይመዋል። ምክንያቱም ፕሮሚስ የገቡትን እዛ ሲደርሱ ይረሱቷል። ስለዚህ ያ ለብዙ አመት ህዝቡን ያስቀየመና ያናደደ ነው። ስለዚህ እኔ እዚህ መንገድ ላይ ለመግባት አንደኛ አብዛኛው ህዝብ እንደሚያውቀው ለአስራ ሰባት አመት ያህል በዩኤስ ዶክተርስ ፎር አፍሪካ በሚባለው ኦርጋናይዜሽን መስራችነት ጊዜ አገልግያለሁ። የአሜሪካና የአፍሪካ ግንኙነት በጤና አቅጣጫ ተጠናክሮ አብረው እንዲሰሩ አድርጌያለሁ። በዛም የተነሳ ደግሞ በዚህ ሎስ አንጀለስ ውስጥ የምኖርበት የአፍሪካ መሪዎችን አመጣለሁ። እዚህ የአፍሪካ ፈርስት ሌዲዎችን ኮንፈረንሶች ተዘጋጅተዋል። በብዙ ሚሊዮን የሚቆጠሩ ገቢዎች ገብተዋል። ለሎካል ኢኮኖሚ ስራ ፈጥሯል። ብዙም አይነት ቬሪ ስትራቴጂክ የሆነ ሪሌሽንሽፕ በአሜሪካንና በአፍሪካ በኩል እንዲዘረጋም ተደርጓል። ስለዚህ አሁን ያሁሉ ትራክ ሬኮርድ ያሁሉ ኤክስፒሪየንስ ወደዚህ አቅጣጫ አምጥቶኛል እና አይ ቲንክ አሁን ካሉን ምርጥን ከመከላክ ናቸው ፖለቲሽያኖች ትንሽ የተሻለ የህዝቡን ድምፅና ህዝቡ የሚጠይቀውን አሳካለሁ ብዬ ስላመንኩ ነው የምገባውበት። ለውድድሩ እያደረግ ያለውን ቅድም ዝግጅት እንዴት እንደሆነ እስኪ በከፊሉ አጋራ ነው። ባጭሩ እንግዲህ አሁን በታር ሶስት ወሮች ያህል የእኛ ኮሚኒቲ እየዞርኩ አውርቻለሁ። ምንድን ነው የሚፈልጉት? ምንድን ነው የጎደለው በእኛ ኮሚኒቲ ውስጥ ያስደስታቸውና የሚያስደስታቸው ነገሮች ምንድን ነው? ሰላም ነው የሚኖሩበት ሀገር። ልጆቻቸው ጥምር ጥሩ ትምህርት ነው የሚያገኙት። የትምህርቱ አካባቢ የቱ እንዴት ነው? ፖሊሶቹን ጠባቂዎቹ ጋር ንግግር አድርግ ያለው ሎካል ፖለቲሽያኖቹን አውርቻለሁ። ኮሚዩኒቲው የሚፈልገው ነገር አንጀቱ እስኪረስ ድረስ አልደረሰለትም። አርባ አመቶች ያህል ሎስ አንጀለስ አካባቢ ሰላሳ ሰባተኛው ዲስትሪክት እሱን ወክዬ ነው አሁን ራን ማድርገው። አርባ አመቶች ይሄን ያህል እድል ተሰጥቶት አንድ ፓርቲ የህዝቡን ፍላጎት ስልሳ በመቶ እንኳን ሊያሳካ አልቻለም። አንድ ምሳሌ ብሰጥህ ሰባት መቶ ሀምሳ ሰባት መቶ ስልሳ ሺህ ህዝብ የሚኖርበት ዲስትሪክት ነው ሚድ ተርም ኤቭሪ ቱ የርስ ኤሌክሽን ሲመጣ ኮንግሬሽናል ኤሌክሽን ከሰማኒያ እስከ መቶ ሺህ ህዝብ ነው ወጥቶ የሚመርጠው። ስድስት መቶ ሺህ ህዝብ እቤት ቁጭ ብሏል። ያ የሚያሳየው ምንድን ነው? ምንም አይነት ሊተማመንበት አልቻለም ዴሞክራቱንም ሪፐብሊካኑንም ስለዚህ ህዝቡ አዲስ ቁጭ ብሎ የሚጠብቀውም ያለው ስለዚህ ያንን የጎደለ ቦታ ሟላለው ብዬ አስብ ያለው አምናለሁኝ። ግሩም እንደው በኢትዮጵያውያን በዚህ በአሜሪካ የሚኖሩ ኢትዮጵያውያኖች ተሳትፎ እንዴት አገኘው? በሞራል በገንዘብ በጉልበት በምን መንገድ እንደው ምን አይነት አስተያየቶች እየደረሱ ነው? እስኪ ባጭሩ። ባጭሩ ብዙ እንግዲህ እንደምሰማውን የሰማሁትን ነው ማውረት የምችለው የኢትዮጵያን አሜሪካን ኮሚኒቲ ወኢትዮጵያው ኢትዮጵያ የሚኖረውም ወገኖቻችን በትልቁ ደስተኛ መሆናቸውን ገልጸዋል። በተለያየ አቅጣጫ ይህ እንግዲህ ለመጀመሪያ ጊዜ በአፍሪካ ታሪክ ውስጥ መጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ ተወላጅ ለዩኤስ ኮንግረስ ለመሮጥ የተዘጋጀ ሰው ስለሆንኩ ብዙም ብዙ ህዝብ እንረዳለን ብሎ ተዘጋጅተዋል። በተለያየ አቅጣጫ ከዋሽንግተን እስከ ቴክሳስ፣ ሳን ፍራንሲስኮ፣ ሲያሮ፣ አትላንታ የማይደወልበት ቦታ የለም። አዲስ አበባ እንኳን የሚኖሩ ኢትዮጵያን አሜሪካንስ ተሰብስበን እንረዳለን ብለው ፕሮሚስ ገብተዋል። ስለዚህ ይሄ ኤክስፐክት አላርኩትም ነበር። በጣም እድለኛም ነኝ፣ ምስጋናዬም በትልቁ ነው። ህዝቡን ማንቀሳቀሱ የእኔ ይሄ ህዝቡን ሞራል አስይዞ ወረዳሉ በማለቱ በጣም እድለኛ ነኝ ማለት ይችላል። ህዝቡ ይህን ሰምቶ ተረባርቦ አሸንፈን እዛች ቀዳዳ ውስጥ መግባት እንዳለብን ተስፋ አለኝ። የዩኤስ ዶክተር ፎር አፍሪካ መስራች መስራችና ዳይሬክተር የሁለት ሺ አስራ ስምንቱ የአሜሪካ የምክር ቤት ተወካዮች እጩ ተወዳዳሪ አቶ ቴድ አለማየሁ ስለ ሰጠኝ ቃለ መጠይቅ በአሜሪካ ድምጽ ሬዲዮ በአማርኛ ዝግጅት ክፍል ስል ከፍ ያለ ምስጋናችን ለማቅረብ እንወዳለን። መልካም እድል እንመኘልሃለን። ዳንኤል አድርጋው ነኝ ከሎስ አንጀልስ ካሊፎርኒያ።